ባይደን ከፕሬዚዳንታዊ ፉክክር እንዲወጡ ዋና ዋና ዲሞክራቶች እየጠየቁ ነው። ፕሬዚዳንት ጆ ባይደን ለኮቪድ-19 መመጋለጣቸውን ተከትሎ ራሳቸውን ከሌሎች ለይተው በዴላዋሬ በሚገኘው መኖሪያ ቤታቸው ለመቆየት ተገደዋል። በድጋሚ ለመመረጥ የሚያደርጉት የምርጫ ዘመቻቸው በወሳኝ ወቅት ላይ ሲሆን ከእጩነት እንዲወጡ የሚጠይቁ ዲሞክራቶች ቁጥርም እየጨመረ ይገኛል። የአሜሪካ ድምፅ የዋይት ሀውስ ዋና ዘጋቢ ፓትሪስ ዊዳ ኩሶዋራ ተከታዩና ዘገባ አድርሳናለች። ቆንጅታዬ እንደሚከተለው ታቀርባለች ሪፐብሊካኖች በዚህ ሳምንት ባካሄዱት ጉባኤያቸው ላይ ተሰባስበው አንድነታቸውን ሲገልጹ ፕሬዚደንታዊ ዕጩያቸው አድርገው ለመረጧቸው ለቀድሞ ፕሬዚደንት ዶናልድ ትራምፕ ያላቸውን ድጋፍ ሲያሳዩ ቆይተዋል። ትንሽ ብቸኝነት የሚታየው ፕሬዚደንት ጆ ባይደን ጋ ነው። ባይደን ለኮቪድ መጋለጣቸውን ተከትሎ ዴላዌር በሚገኘው መኖሪያ ቤታቸው እራሳቸውን ለይተው ተቀምጠዋል። በዚያ ላይ ታዋቂ የሆኑ ዲሞክራቶች ከፕሬዝደንታዊ ምርጫው ይውጡ እያሉ መጠይቃቸውን ቀጥለዋል። ተንታኞች ሁኔታው ለፕሬዝደንት ባይደን አስከፊ እየሆነ መሆኑን ይናገራሉ። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል ዲሬክተር ሌሪ ሳባቶ ሁኔታውን በዚህ መልክ ነው የሚገልጹት። ዲሞክራቶቹ ባይደን የማያዋጣ ሁኔታ ላይ ናቸው ወይስ አይደሉም በሚለው ላይ እንኳን ከውሳኔ ለመድረስ አልቻሉም። አሁን አስቸጋሪ ሁኔታ ላይ ናቸው የሚሉም ከሆነ እንዴት አድርገው ነው ከእጩነት እንዲወጡ የሚያደርጉት? በእርሳቸው ምትክ ማን ነው እጩ የሚሆነው? እንዴት ነው ይሄ የሚከናወነው? ይሄ እንግዲህ በጣም መሠረታዊ ጉዳይ ነው። ሪፐብሊካኖችን ካየን ደግሞ ስራቸውን በደንብ እየሰሩ ነው። ጉባኤያቸውንም በጥሩ ሁኔታ አከናውነዋል። ትራምፕም ምናልባትም የግድያ ሙከራው ረድቷቸውም ሊሆን ይችላል። ከአሁን ቀደም ከነበራቸው የበለጠ ድጋፍ እያገኙ ነው። ፕሬዚደንቱም ቢሆኑ በአደባባይ የመውጣት ሀሳብ የለኝም ይበሉ እንጂ ያለውን ስጋት በግላቸው እያደመጡ መሆናቸውን ሪፖርቶች እየጠቆሙ ነው። ለዚህች ሀገር ውጤታማ የሆነ ስራ መስራት እንደምችል አስመስክሬያለሁ። ሊያከናውኑ አይችሉም የተባለውንም ችለን አሳይተናል። ግን አሁን የሚቀር ስራ አለ። እርሱን ትቼ ለመሄድ መወሰን ያስቸግረኛል። የአሶሲየትድ ፕሬስና የቺካጎ ዩኒቨርሲቲ የህዝብ አስተያየት ምርምርና ግምገማ ማዕከል በጋራ ያወጡት የህዝብ አስተያየት እንደሚጠቁመው ከዲሞክራቶች ውስጥ 65 ከመቶ ባይደን ከውድድሩ እንዲወጡ የሚፈልጉ ናቸው። የአሜሪካን ዩኒቨርሲቲው የፕሬዝደንታዊ ታሪክ ምሁሩ አለን ሊክማን እንደ አውሮፓውያን አቆጣጠር ከ1984 ዓ.ም ጀምሮ በተካሄዱ ፕሬዝደንታዊ ምርጫዎች ከአንዱ በስተቀር በሁሉም አሸናፊው ማን እንደሚሆን በትክክል ተንብየዋል። እሳቸው እንደሚሉት ዴሞክራቶች ባይደንን ይዘው መዝለቅ አለባቸው። ያለ ማቋረጥ የሚቀያየረውን የህዝብ አስተያየት ግምገማ ተከትሎ እገሌ ያሸንፋል፣ እገሌ አያሸንፍም ማለት የለየለት ሞኝነትና ድንቁርና ነው። የሚያሸንፍ ስለማይመስል ብቻ አንድ ንጩ ውጣ ማለት ምን ይባላል? ሊክመን ለትንበያቸው የሚጠቀሙበት መንገድ ለህዝብ አስተያየት ግምገማ ቦታ አይሰጥም። ሰባ ከመቶ አሜሪካውያን ባይደን ፕሬዚደንት ለመሆን የሚያስፈልገው አእምሮዊ አቅምና ብቃት አላቸው የሚል እምነት የለንም ያሉበትን ትራምፕን በሚመለከት ሀምሳ አንድ ከመቶ አሜሪካውያን ይህንኑ ያሳዩበትን የህዝብ አስተያየትም የሊክመን ትንበያ አላካተተም። እናም ለጊዜው የሚቀጥለው አቅጣጫ ምን እንደሚሆን ማንም በእርግጠኝነት አያውቅም። ባይደን እሺ ብለው ከፉክክሩ የሚወጡ ከሆነ ሂደቱ ያለ እክል ስርዓት ባለው መንገድ እንዲከናወን ለሚተካቸው እጩ ድጋፋቸውን መስጠት ይኖርባቸዋል። ቢያንስ ለምርጫ ዘመቻ ከሚያስፈልግ ገንዘብ አኳያ እንኳን ቢታይ ባይደንን ተክተው በፕሬዝደንታዊ እጩነት ቢወዳደሩ አዋጪ የሚሆኑት ምክትል ፕሬዝደንታቸው ካማላ ሃሪስ ናቸው። ሃረስ ከባይደን ጋር አብረው ለምክትል ፕሬዚደንትነት በእጩነት የቀረቡ በመሆናቸው በባይደን የምርጫ ዘመቻ ካዝና ባለው ገንዘብ ለመጠቀም ይችላሉና።